ትኩረት። በአፍሪካ በርቀት ትምህርት አገልግሎት የሚታወቀው የደቡብ አፍሪካ ዩኒቨርሲቲ ያለፈው ግንቦት ወር በዶክትሬት ማዕረግ ካስመረቃቸው ተማሪዎቹ መካከል ወርቅነህ ገበየሁ አንዱ ነበሩ። የቀድሞው የፌዴራል ፖሊስ ኃላፊ ለዶክትሬት ትምህርታቸው ማሟያ በሰሩት ጥናታቸው ፖለቲካ በጸጥታ ጥበቃ ላይ ያለውን ተጽዕኖ ፈትሸዋል። በሁከትም ይሁን ሰላማዊ የኢትዮጵያ የፖለቲካ ሽግግሮች ውስጥ ፖሊስ የሰዎችን ደህንነት ለመጠበቅ አለያም ለማሸበር እንደ መሳሪያ ማገልገሉን ወርቅነህ ገበየሁ መናገራቸውን የዩኒቨርሲቲው ድረገጽ አስፍሯል። የምርቃታቸው እለት ከአማካሪ ፕሮፌሰሮቻቸው ጋር በቀይጋውን ጋውን ተሽሞንሙነው የተነሷቸውን ፎቶግራፎች ያካተተው የዩኒቨርሲቲው መጣጥፍ እኔ የዩኒሳ አምባሳደር ነኝ ኢትዮጵያዊው ሚኒስትር የሚል ርዕስ ተሰጥቶታል። ወርቅነህ ገበየሁ የኢትዮጵያ መንግስት በኦሮሚያና የአማራ ክልሎች ከገጠመው ሁነኛ ተቃውሞ ማግስት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሾሟቸው መካከል አንዱ ናቸው። በህገ መንግስቱ ከፍተኛ የስራ አስፈጻሚነት ስልጣን ከተሰጠው የሚኒስትሮች ምክር ቤት አባላት መካከል በአዲሱ ካቢኔ ውስጥ ዘጠኝ ኦሮሞዎች ተካተዋል። የጠቅላይ ሚኒስትሩ ሹምሽር በተንታኞች ዘንድ የአገሪቱን ፖለቲካዊ ቀውስ ለመፍታት እንደ አዎንታዊ እርምጃ ቢወሰድም የይስሙላ ነው የሚል ትችት ይሰነዘርበታል። በብሪታንያው ሴርቪክ ማፕል ክሮፍት ተቋም የምስራቅ አፍሪቃ ተንታኟ ኤማ ጎርደን ኃይለማርያም ደሳለኝ በአዲሱ ካቢኔ ምስረታ የኦሮሞ ልሂቃንን ልብ ለማራራት ሞክረዋል የሚል እምነት አላቸው። ሹም ሽሩ በተለይ የኦሮሞ ተቃውሞን ለመመለስ ያለመ ይመስላል። ከሰላሳ የካቢኔ አባላት መካከል ዘጠኙ የኦሮሞ ህዝቦች ዲሞክራሲያዊ ፓርቲ አባላት ናቸው። ነገር ግን በካቢኔው ከተካተቱ ሀያ አንድ አባላት መካከል አዳዲስ አሊያም ከቀድሞ ስልጣና ሳይሆናቸው የተሸጋሸጉ ናቸው። ሀያ አንዱም ለገዢው ፓርቲ እጅጉን ቅርብ የነበሩ ናቸው። በአንድ ወይም በሌላ መንገድ ገዢውን ፓርቲ ይደግፉ ነበር፣ ወይም የሚደግፏቸው ፖሊሲዎች አሉ። ስለዚህ እነዚህ ግለሰቦች ከቀድሞ መንግስትና ስራ አስፈጻሚ ጋር ግንኙነት ያላቸው ናቸው። የተቃዋሚ ፖለቲካ ፓርቲ አመራሮችና ተቃዋሚዎች ከሹምሽሩ በኋላ ይህ መሰረታዊ ለውጥ ሳይሆን የግለሰቦች መቀያየር እንደሆነ ይተቻሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስር ዶክተሮች ሁለት ፕሮፌሰሮች ሁለት ዶክተር ኢንጂነሮች የተካተቱበትን አዲስ ካቢኔ ተወካዮች ምክር ቤት አቅርበው አጽድቁልኝ ሲሉ ቃል በቃል የኦሮሞ ተቃውሞን አልጠቀሱም። ለወቅቱ የህዝብ ፍላጎትና የአገሪቱ የእድገት ደረጃ ትኩረት መስጠታቸውንና በአዲሱ ካቢኔ አወቃቀር የመንግስትን ስልጣን ይበልጥ የህብረተሰባዊ ለውጥ መሳሪያ ለማድረግ ማቀዳቸውን ኃይለማርያም ለተወካዮች ምክር ቤት ተናግረዋል። የፖለቲካ አቀንቃኙ ግርማ ጉተማ የኢትዮጵያ መንግስት ዘጠኝ የኦሮሞ ልሂቃንን በአዲሱ ካቢኔ በማካተት የኦሮሞ ተቃውሞን ጥያቄ ለመመለስ ያደረገው ሙከራ አልተሳካም ሲል ይከራከራል። የኦሮሞ ፕሮቴስት ጥያቄ የኦፒዲኦ ቁጥር በአስፈጻሚ አካላት ውስጥ ወይም በፓርላማ ውስጥ ይጨምር የሚል አልነበረም። በእርግጥ ጥያቄው እሱ ቢሆን ነበረ የተደረገው ነገር መልስ ሊሆን የሚችለው እና ያልተጠየቀ ጥያቄ ነው ለመመለስ የሞከሩት ከሾሟቸው ሀያ አንድ አዳዲስ የካቢኔ ሚኒስትሮች ውስጥ ዘጠኙ ኦሮሞዎች ናቸው። ይሄ ሲግኒፊካንት ቁጥር ነው ስታየው። ነገር ግን የኢትዮጵያን ፖለቲካ አሰራር እስታብሊሽመንቱን እንዴት እንደሚሰራ ፖለቲካውን ለሚያውቅ ሰው ይሄ ግልጽ ነው ምንም ማለት እንዳልሆነ ያውቃል። ድሮም ቢሆን የኦፒዲኦ ቁጥር ማነስ አይታይም ነበር በአስፈጻሚ አካላት ውስጥ ሆነ ፓርላማ ውስጥ መቶ ሰባ ስምንት ከማናቸውም በላይ ድምፅ አላቸው። ጉዳዩ ያ አይደለም። ጉዳዩ ኦፒዲኦ የሚባለው ፓርቲ ራሱ ኦሮሞን አይወክልም። ስለዚህ እዛ ውስጥ የእነሱን ቁጥር መጨመር መቀነስ የሚጠቅመው ነገር የለም። በተከታታይ ተቃውሞዎች የተናጠው የኢትዮጵያ መንግስት የገጠመውን ፈተና በጥይትና በኃይል ለመፍታት ሞክሯል የሚል ትችት ይሰነዘርበታል። የመንግስት ባለስልጣናቱና መቀመጫቸውን በውጭ ሀገራት ያደረጉ የተቃውሞ አራማጆች የፖለቲካውን ቀውስ ለመፍታት በሚያቀርቧቸው የመፍትሄ አቅጣጫዎች መቀራረብ አይታይባቸውም። ተቃዋሚዎቹ መንግስት የሚወስዳቸው እርምጃዎች ከጥገናዊ ለውጥ የዘለለ ፋይዳ የላቸውም ሲሉ ይተቻሉ። የተቃውሞ ፖለቲካ መሪው ዶክተር መረራ ጉዲና የፖለቲካ ሳይንስ ተማሪዎቻቸው በገዢ ፓርቲ ሲሾሙ ተመልክተዋል። ዶክተር መረራ አሁን የተሾሙት አዳዲስ የካቢኔ አባላት ለፖለቲካዊው ቀውስ መፍትሄ ያበጃሉ የሚል እምነት የላቸውም። ገፋ ሲልም ሹማምንቱ መንግስት ተቃውሞዎችን ለመቆጣጠር በወሰዳቸው እርምጃዎች ውስጥ እጃቸው የነበረበት፣ ከወጣቶች ጋር ቅራኔ ውስጥ የገቡ ናቸው ሲሉም ይሆነ እጅላሉ ቅድም አንዳንዶች እኮን የምናጋጭ አሁን ወለጋ ዩኒቨርሲቲ ዩኒቨርሲቲ አሮማ ዩኒቨርሲቲ የነበሩ ሰዎች እኮ የኦሮሞ ወጣቶች ጋር ጦርነት ውስጥ የነበሩ ሲከሷቸው የነበሩ ሲያሳስሩን ነበር ለኢህአዴግ ሲሰሩ የነበረ ሲያገለግሉ የነበሩ ናቸው እንጂ አዲስ አይደለም፣ የሚሰማቸው ሰዎች ማለት ነው። በርካታ የጸጥታ ተንታኞች የኢትዮጵያ መንግስት የገጠመው ተቃውሞ ፈታኝ እንደሆነ ይስማማሉ። ተንታኞቹ ቀውሱ ሁነኛ መፍትሔ እንደሚያሻው በተደጋጋሚ ይናገራሉ። የኢትዮጵያ መንግስት ባለስልጣናትም ፈተናቸው እንዲህ በቀላል የሚሻገሩት እንዳልሆነ በሚያደርጓቸው ንግግሮች መጠቆማቸው አልቀረም። የኢትዮጵያ መንግስት ባለስልጣናት የፖለቲካ ምህዳሩን ለማስፋት ጥቆማ ቢሰጡም ለውጡ እንዲህ በፍጥነት የሚመጣ አይመስልም። ተቃዋሚዎች በበኩላቸው በቀሰስተኛው ፖለቲካዊ መሻሻል ረክተው የመቀመጣቸው ጉዳይ አጠራጣሪ ነው። በኖርዌይ በትምህርት ላይ የሚገኘው ግርማ ጉተማ ሹማምንቱን በመቀያየር የሚመጣ ለውጥ የለም ሲል ፍርጥም ብሎ ይናገራል። ሰዎቹን መቀያየር ሳይሆን ቤዚክ ችግሩን ታክል ማድረግ ነው መፍትሄ ሊመጣ የሚችለው። ሰዎቹ ፕሮባብሊ በፊት የነበሩ ሰዎች የተሻለ ጠንካራዎች ሊሆኑ ይችላሉ እኮ እነዚኛዎቹ አካዴሚክ ፕሮፋይላቸው ፒኤችዲ ምናምን አላቸው እንጂ አክቹዋሊ ከማህበረሰብ ጋር ያላቸው የተነጠሉ ናቸው። ስታያቸውም አብዛኛዎቹ የፖለቲካ ውስጥም እንደዚህ በቅርብ ጊዜ የመጡ ምንም እንደዚህ አይነት ውስብስብ ችግርን መፍተት ይቅርና ማህበረሰብ ውስጥም እስታብሊሽመንት የሌላቸው እንደዚህ አይነት ሊቃን ናቸው። ነገሩን ይበልጥ የማስመሰል መሆኑን የምታውቀው እንደው ፕሮፋይላቸውን ራሱ ውስጥ ከተሾሙት ሀያ አንድ ሰዎች አጠቃላይ ውስጥ አስራ ሶስቱ የዶክትሬት ዲግሪ ያላቸው ፒኤችዲ ወይም የሕክምና ዶክትሬት ዲግሪ ያላቸው ናቸው። ከአስራ ሶስቱ ሰባቱ ኦሮሞዎች ናቸው። የማስ መሰል አለ ይኸው የተማሩ ብዙ ሰዎች እንደሁም ከኦሮሞ አካባቢ አምተተናል። ስለዚህ ጥያቄያችሁ ይመለሳል። ጥያቄው ስ ፖለቲካል ጥያቄ ነው። የልሂቃኑ ኤፊሽንሲ ወይም የማስፈጸም ብቃት ምናምን ችግርም አይደለም። ቤዚክሊ እነዚህ ሰዎች ፖለቲካል ለበራጅ የላቸው ያላቸውን ፖለቲካዊ ውሳኔ ሊያደርጉ የሚችሉ አይደሉም። ባለው ቢሮክራሲ ውስጥ ገብቶ አፈጻጸሙን የሆነ ነገር ሊያሻሽሉ ይችሉ ይሆናል። የተጠየቀው ያ አይደለም። የእነሱ እንደሚሉት አስተዳደራዊ ቀበሌ ውስጥ ያለ የኤፊሽንሲ ጉዳይ ምናምን አይደለም የተጠየቀው እና ላልተጠየቀ ጥያቄ መልስ የመስጠት አይነት ነው የሚሆነው። ኃይለማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ሆነው በተመረጡ ማግስት በዕለተ ሰኞ መስከረም 24 ቀን 28 ዓመተ ምሕረት ያቋቋሙትን ካቢኔ በአመቱ አፍርሰውታል። ኢትዮጵያም ከዘመነ ሶስት ምክትል ጠቅላይ ሚኒስትር ወደ አንድ ተመልሳለች። የፌዴራል ጉዳዮችን የአካባቢ ደንና አየር ንብረት ለውጥ ሚኒስቴር መስሪያ ቤቶችን የመሩት ዶክተር ሽፈራው ተክለ ማርያም ወደ ትምህርት ሚኒስቴርነት ተሸጋግረዋል። አቶ ሽፈራው ሽጉጤ በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ጉዳዮች ማስተባበሪያ ማዕከል ዋና አስተባባሪ የሚል ሹመት ተሰጥቷቸዋል። የጤና ጥበቃ ሚኒስትሩ ፕሮፌሰር ይፍሩ ብርሃንና ባህልና ቱሪዝም ላይ የተሾሙት ዶክተር ሂሩት ወልደ ማርያምን የመሳሰሉ አዳዲስ ፊቶችም ታይተዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከቀደሙት ሹማምንቶቻቸው የተወሰኑት ባስመዘገቡት ውጤት ተመዝነው በያዙት የመንግስት ስልጣን እንዲቀጥሉ፣ የተቀሩት እንዲሸጋሸጉ መደረጉን ይግለጡ እንጂ መስፈርታቸውን አልተናገሩም። የህግ ባለሙያው አቶ ሙሉጌታ አረጋዊ ሹም ሽሩ ግርታ ፈጥሮብኛል ባይ ናቸው። አቶ ሙሉጌታ ሌላ ጥያቄም አላቸው። ኃይለ ማርያም ከአመት በፊት ያቋቋሙትን ካቢኔ አፍርሰው በአዲስ ሲተኩ ምን እያሉን ነው? ሰባ ፐርሰንት እንግዲህ ወርዶ አዲስ ነው የተተኩት ተብለዋል። አሁን እነዚህ ወረዶ የተባሉት ሰዎች አምና የተሾሙ ናቸው። አንድ አመት ነው ስልጣን ላይ የቆዩት እና የሾማቸው ደግሞ አሁን ስልጣን ላይ ያሉ ጠቅላይ ሚኒስትር ናቸው ራሳቸው ማለት ነው። እና አምና የሾሟቸው ሰዎች አምና ሲሾሟቸው ብቁ ናቸው እዛው ወገንተኝነት አድቫንስ ያደርጋሉ፣ ክሎት አላቸው፣ ምን ተብሎ ነበር። በአንድ አመት ጊዜ ውስጥ ምን ስለተፈጠረ ነው እነዚህ ሰዎች እንዲቀየሩ የተደረገው? ጠቅላይ ሚኒስትር አልመለሱም። እነዚህ ሰዎች አጥፍተው ነው ወይ እየወረዱ ያሉት? ምክንያቱም መንግስት ምን ብለዋል? ስልጣንን ለግላቸው የሚጠቀሙ ባለስልጣናት አሉ ተብሎ ያቃል። እነዚህ የወረዱት ሰዎች ናቸው ስልጣንን ለግላቸው የተጠቀሙት ወይስ ሌሎች ናቸው? ምናልባት ስልጣን ለግላቸው ስለተጠቀሙ የወረዱት ወይስ በስራ ችሎታቸው ደካሞች ስለሆነ ነው? ይህ አልተገለጠም፣ አልተብራራም። በአንድ አመት ጊዜ ውስጥ ጠቅላይ ሚኒስተሩ ተሳስቻለሁ እያሉ ነው። ከአንድ አመት በፊት የሾሟቸው ሰዎች አሁን ሲያወርዷቸው ጠቅላይ ሚኒስተሩ ምን እያሉ ነው የሚሉ ጥያቄዎች አልተመለሱ። ሌላው እነዚህ ሰዎች በመቀየር ብቻ ኢትዮጵያ ፈልገዋለች የሚባለውን ለውጥ ማምጣት ይቻላል ወይ ማለት ህጉ ሳይቀየር፣ ፖሊሶች ሳይቀየሩ ወይስ መንግስት ጠቅላይ ሚኒስትር እንዳሉት ህገ መንግስት ሙላ እስከ ማሻሻል የሚደርስ ለውጥ ማምጣት እንፈልጋለን በተለይ ከኢሌክሽን ህጉ ጋር የተያያዘ በተያያዘ መልኩ እና ተጨማሪ የፖሊሲና የህግ ለውጦች የሚደረጉ ከሆነ የእነዚህ ሰዎች መለወጥ ምናልባት ትርጉም ሊኖረው ይችላል አለ በለዚያ፣ እነዚህ ሰዎች መተካከል በራሱ ምንም ትርጉም ያለው ለውጥ ሊያመጣ የሚችል መስሎ አይታይም። የጤና ጥበቃ ሚኒስትር ሆነው የተሾሙት ፕሮፌሰር ሪፍሩ ብርሃነ የወረዳ ጤና ጥበቃ ኃላፊ ሆነው ሰርተዋል። ፐብሊክ ሰርቪስና የሰው ሀብት ልማት ሚኒስትርነት የተሾሙት አቶ ታገሰ ጫፎ እና የከተማ ልማትና ቤቶች ሚኒስትሩ ዶክተር አምባቸው መኮንንም በወረዳ አመራርነት አገልግለዋል። የፖለቲካ አራማጁ ግርማ ጎተማ፣ አሁን የተሾሙት የካቢኔ ሚኒስትሮች የሚታወቅ የትምህርት ትጋት የነበራቸው አይደሉም የሚል አስተያየት አለው። ዲግሪ አላቸው እንጂ ብታጠናቸው የአካሄዳቸውን ፐርሲስተንስ የነበራቸው እነዚህ ጀነሪክ ተማሪ የምንላቸው በደንብ ይሄ ቪብራንት የሆነ ምናምን አይነት አለ በመቆየት ምናምን ሰማኒያ አራት ሰማኒያ ምናምን ሰማኒያ ሶስት ኢህአዴግ መንግስት ሲሆን ወረዳ ውስጥ የነበሩ ሰዎች ናቸው ተጉዘው ተጉዘው እንደዚህ እንትን የመጡት እንጂ እንደው እነሱ በሚሉትም ኮንቴክስት ቢሆን ዲግሪውን ከመያዝ በዘለለ የሚታወቅ የትምህርት ትጋት የነበራቸው የወጡበት ማህበረሰብ ውስጥ አለ አይደለም። በዚህ አይነትም የሚ ታወቁ የሚከበሩ አይነትም አይደሉም። ይሄን ምልህ እነሱ በሚሉት ቦይ ሄደን ማለት ነው እንደዚህ የጥኸው ትምህርት ጋት ያላቸው ጎበዞች በትምህርቱም ዲግሪ ብዙ የሰበሰቡ ለማለት ነው የፈለጉት። በዛ ራሱ ብናየው ትክክል አይደለም ነው ማለት የምችለው አብዛኛዎቹም በጣም ቆይተው እንዳልኩ በመንግስት በሚመጡት ስኮለርሺፖች ውስጥ ምናምን እንትን የሚሉ ናቸው። እና ኮስሞቲክ ነው። ኮስሞቲክም በታች ነው ማለት ይችላለሁ። ነ በአዲስ አበባ ከተማ የማስፋፊያ እቅድ መነሾ የተቀሰቀሰው ተቃውሞ ኦሮሚያን ተሻግሮ እስከ አማራ ክልል ዘልቋል። ከዓመት በላይ በዘለቀው ተቃውሞ ከአምስት መቶ በላይ ሰዎች መገደላቸውን ሂዩማን ራይትስ ዎችን የመሳሰሉ የሰብዓዊ መብት ተሟጋቾች ይገልጣሉ።